ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። የፌዴራሉ አንደኛ ደረጃ ፍርድ ቤት አራዳ ምድብ ሁለተኛ የፍትሐ ብሔር ችሎት በቅርቡ የታሰሩትን የተቃዋሚ ፓርቲ መሪዎች በ48 ሰዓታት ውስጥ ፍርድ ቤት ስለማቅረቡ ማስረጃ እንዲያያይዝ ለጸረ ሽብር ግብረ ኃይሉ ኃላፊ ትዕዛዝ ሰጠ። ሙሉ ዘገባ በምሽቱ አብይ ርዕስ ይዘናል። የተቃዋሚ ፖለቲካ አመራሮች የታሰሩት በሚያራምዱት የፖለቲካ አቋም እንዳይሆን ስጋት አድሮብኛል ሲል ኢትዮጵያውያን ዴሞክራሲ ፓርቲ ኢዴፓ አስታውቋል የሚለው ደግሞ ሌላው ዝርዝር ዘገባ የምናቀርብበት ነው። ጤና ይስጥልን፣ ክብራትና ክብራን አድማጮች የዛሬ ማክሰኞ ሐምሌ 8 2006 ዓም ስርጭታችንን ከዋሽንግተን ዲሲ ስቱዲያችን ይዘን ቀርበናል። አስተናጋጆቹ አሉላ ከበደ ነኝ። ኃይሉ ታምራ ፕሮግራሙን ይመራልናል። ሄግ በርንስ በቴክኒክ ምህንድስና ተሰይሟል። አድማጮች አሁን ታዲያ የሰዓቱ የዓለም ዜና ነው። ከአዲስ አበባ እንደምን አመሻችኋል። የኢትዮጵያ መንግስት በፖለቲካ ሰበብ በዘጠኝ ጋዜጠኞች ላይ የመሠረተውን ክስ ማቆም እንዳለበት ለጋዜጠኞች መብት መከበር የሚታገለው ድርጅት ኮሚቲ ቱ ፕሮቴክት ጆርናሊስትስ ሲፒጄ ጠይቋል። ጋዜጠኞቹና ጠበቆቻቸው በቅርቡ ከፍርድ ቤት መባረራቸውንም ሲፒጄ አመልክቷል። ባለፈው ቅዳሜና ሰኞ በአዲስ አበባው አራዳ የመጀመሪያ ፍርድ ቤት ፖሊስ በሰጠው ቃል እንደ አውሮፓ አቆጣጠር ባለፈው ሚያዝያ 25ና 26 ቀን ባሰራቸው ጋዜጠኞች ላይ የጀመረውን ምርመራ ማጠናቀቁን፣ መዝገቡንም ወደ ከፍተኛው ፍርድ ቤት መላኩን መርማሪውን ላነጋገሩ የአገር ውስጥ ጋዜጠኞች ገልጧል። በዚህ የመጀመሪያ ፍርድ ቤት ጋዜጠኞቹም ሆኖ ጠበቆቻቸው እንዳልነበሩ ነው የተነገረው። የአገር ውስጥ ጋዜጠኞች ለሲፒጄ እንደተናገሩት የኢትዮጵያ ባለሥልጣናት ለ80 ቀናት በማዕከላዊ እስር ቤት በቁጥጥር ስር ላቆዩዋቸው ጋዜጠኞች በምን እንደተከሰሱም አልገለጹላቸውም። በዜና ዘገባዎች መሰረት አቃቤ ሕግ ዘጠኙን ጋዜጠኞች የወነጀላቸው ከውጭ አገር የሰብአዊ መብት ድርጅቶች ጋር ትሠራላችሁ ማህበራዊ ድረገጾችን በመጠቀምም በአገሪቱ መረጋጋት እንዳይኖር ታደርጋላችሁ በማለት ነው። ጋዜጠኞቹና የማህበራዊ ድረገጽ ጸሐፊዎቹም አስማማው ኃይለ ጊዮርጊስ፣ ተስፋዬ ወልደየስ፣ ኤዶም ካሳዬ፣ አቤል ዋበላ፣ አጥናፍ ብርሃኔ፣ ማህሌት ፋንታሁን፣ ናትናኤል ፈለቀ፣ ዘላለም ክብረት እና በፈቃዱ ኃይሉ ናቸው። በሞቃዲሾ አየር ማረፊያ ሊደርስ የነበረ ጥቃት መክሸፉን የሶማሊያ መንግስት አስታወቀ። የመንግስቱ ቃል አቀባይ ቃሲም አህመድ ሮብሌ ለቪኦኤ ሶማልኛ አገልግሎት እንዳስታወቁት አየር ማረፊያውን ለማውደም የተዘጋጁ ፈንጂዎችን የጫነች ተሽከርካሪ በደህንነት ኃይሎች ቁጥጥር ስር ውላለች። ቃል አቀባዩ ከዚህ ያለፈ ዝርዝር አልሰጠም። ይህ በእንዲህ እንዳለ ሐማር ወይኔ ወረዳ ውስጥ በአንድ የሶማሊያ መንግስት የስለላ መኮንን መኪና ላይ የተጠመደ ቦምብ መፈንዳቱና በመኮንኑ ላይ የታቀደው የግድያ ሙከራ መክሸፉም ተነገረ። ቦምቡ ሲፈነዳ መኮንኑ መኪና ውስጥ እንዳልነበሩም ተገልጧል። በሌላ ዜና ደግሞ ባለፈው መያዝያ ወር አንዲት የዩኒቨርሲቲ ተማሪን አስገድደው በመድፈር እና በመግደል የተወነጀሉና የአልሻባብ አባሎች ናቸው የተባሉ ሁለት ሰዎች በሞት እንዲቀጡ ዛሬ ማክሰኞ አንድ የሞቃዲሾ ፍርድ ቤት መወሰኑ ተነገረ። ሁለቱ ተከሳሾች ሻፊ አብዱልአዚዝ እና ሐሰን ሳልመን ጥፋተኞች መሆናቸውን እንዳመኑም ተገልጧል። የቦኮ ሀራም አማጽያን ናይጄሪያ ውስጥ በዚህ ዓመት ብቻ ከሁለት ሺህ በላይ ሲቪሎችን እንደገደሉ አንድ ታዋቂ የሰብአዊ መብት አስጠባቂ ቡድን ገለጠ። ከሞቱት መካከል ወደ ሶስት አራተኛ ያህሉ ከሰሜናዊው ክፍለ ሀገር ቦርኖ መሆናቸውም ተመልክቷል። ሂዩማን ራይትስ ዋች እንዳስታወቀው ቦኮ ሃራም በመጀመሪያዎቹ የዓመቱ ስድስት ወራት ወደ አንድ መቶ የሚጠጉ ጥቃቶችን ፈጽሟል። ጥቃቶቹም በገበያ ስፍራዎች፣ በኮሌጆችና በኳስ ሜዳዎች ላይ ያነጣጠሩ እንደ ቦምብ ፍንዳታዎች የመሰሉ መሆናቸው ተመልክቷል። የሰብአዊ መብት አስከባሪው ድርጅት ይህን ይፋ ያደረገው ቦኮ ሃራም በቦርኖ ክፍለ ሀገር ዲሌ በተሰኘው መንደር ጥቃት አካሄደው በትንሹ 26 ሰዎች መግደሉን በተነገረ ማግስት ማለትም ዛሬ ማክሰኞ ነው። የናይጄሪያ መንግስት በጉዳዩ ላይ እስካሁን አስተያየት አልሰጠም። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበን ለዜናው አመሰግናለሁ ከምሽት ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ጋር ይመለሳል አድማጮች አሁን ለቀዳሚው ዘገባ ወደ አዲስ አበባ የፌዴራሉ አንደኛ ፍርድ ቤት አራዳ ምድብ ሁለተኛ የፍትሐ ብሔር ችሎት በቅርቡ የታሰሩትን የተቃዋሚ ፖለቲካ ፓርቲ መሪዎች በ48 ሰዓታት ውስጥ ፍርድ ቤት ስለማቅረቡ ማስረጃ እንዲያያይዝ ለጸረ ሽብር ግብረ ኃይሉ ኃላፊ ትእዛዝ ሰጥቷል የተባለውን ማስረጃ ሐምሌ 10 2006 ዓ ም እንዲያቀርብም ቀጠሮ መያዙን ጠቅሶ የአዲስ አበባው ዘጋቢያችን መለስካቸው አምሃ ተከታዩን አጠናቅሯል። ከሳምንት በፊት በፖሊስ ተይዘው እስከ ዛሬም ፍርድ ቤት ያልቀረቡት የአንድነት ፓርቲ የአመራር አባላት አቶ ሀብታሙ አያሌው ና አቶ ዳንኤል ሽበሺ ጠበቆች አቶ ተማም አበቡልጉና አቶ ገበየሁ ይርዳው ደንበኞቻቸው ሕገ ወጥ በሆነ መንገድ በመያዛቸው አካልን ነጻ በማድረግ ሕግ ደንበኞቻቸው እንዲለቀቁ ሐምሌ አራት ቀን 2006 ዓ ም ለፍርድ ቤት አመልክተው ነበረ። ዛሬ ጉዳዩን የተመለከተው የፌዴራሉ አንደኛ ደረጃ ፍርድ ቤት አራዳ ምድብ ሁለተኛ ፍትሐ ብሔር ችሎት ቀደም ሲል በሰጠው ትእዛዝ መሠረት የጸረ ሽብር ግብረ ኃይል ኃላፊው ኮማንደር ተክላይ መብራቱ በአንድ በኩል የተጠርጣሪ ጠበቆች አቶ ገበየሁ ይርዳውና አቶ ጠቃማ በቦልጉ በሌላ ወገን ሆነው መከራከራቸውን ጠበቆቹ ለቪኦኤ ገልጸዋል። ጠበቆቹ ደንበኞቻቸው በፖሊስ ተይዘው ፍርድ ቤት ሳይቀርቡ ከ48 ሰዓት በላይ በመቆየታቸው ሕገ ወጥ ድርጊት በመሆኑና ሕገ መንግሥቱንና ሌሎች የሀገሪቱን ሕጎች የጣሰ በመሆኑ አካልን ነፃ ማድረግ በሚለው ሕግ መሠረት አሁኑኑ እንዲለቀቁ ጠይቀዋል። መልስ ሰጪ ኮማንደር ተክላይ መብራቱ በበኩላቸው እና አቶ ሀብታሙ አያሌውን ፖሊስ የያዛቸው በሽብር ድርጊት ጠርጥሯቸው መሆኑንና ከ48 ሰዓት በፊትም ፍርድ ቤት እንዳቀረባቸው ለፍርድ ቤቱ አስረድተዋል። ይሁንና የፍትሐ ብሔሩ ሕግ እንደሚያዘው ኮማንደር ተክላይ ክርክራቸውን በጽሑፍና በማስረጃ ስላቀረቡ ተጠርጣሪዎቹ በእርግጥ ሕጉ በሚያዘው መሰረት ፍርድ ቤት ለመቅረባቸው ማስረጃ ከመዝገቡ ጋር እንዲያያይዙ ፍርድ ቤቱ አዞ ሐሙስ ሐምሌ 10 ቀን 2006 ዓ ም ጉዳዩን ለብይን ቀጥሯል። የተጠርጣሪ ጠበቆች እና አቶ ሀብታሙ በጠበቃም ሆነ በሌላ ወዳጅ ዘመድ እንደማይጠይቁ ገልጸው ለፍርድ ቤት አቤት ማለታቸውንም ገልጸዋል። አቶ ሀብታሙ አያሌውና አቶ ዳንኤል ሺበሺ ከአንድነት አቶ አብርሃ ደስታ ከአረና፣ አቶ የሸዋስ አሰፋ ከሰማያዊ ፓርቲ በአንድ ቀን በተቀራራቢ ሰዓት የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው መያዝ ይፋ በተደረገበት ዕለት በፖሊስ መያዛቸው ይታወሳል። ሁሉም የፓርቲዎቻቸው ከፍተኛ የአመራር አባላት መሆናቸውም አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ለሌላ ተዛማች ዘገባ ደግሞ እዚያው አዲስ አበባ እንቆያለን። የተቃዋሚ ፖለቲካ አመራሮች የታሰሩት በሚያራምዱት የፖለቲካ አቋም እንዳይሆን ስጋት አድሮብኛል ሲል የኢትዮጵያውያን ዲሞክራሲ ፓርቲ ኢዴፕ አስታውቋል። ፓርቲው በትላንትና እለት ባወጣው በዚህ መግለጫ መንግስት የታሳሪዎችን መብት እንዲያከብር፣ ለህብረተሰቡም ግልጽ መረጃ እንዲሰጥ ጭምር ጠይቋል። እስክንድር ፍሬው ተከታዩን ዘግቧል። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ዛሬ መግለጫ ያወጣው ሐምሌ 1 ቀን 2006 ዓ ም በቁጥጥር ስር እንደዋሉ የተገለጸውን የተቃዋሚ ፓርቲ አመራሮች ጉዳይ መነሻ በማድረግ ነው። በቁጥጥር ስር የዋሉት አመራሮች የአንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው፣ የዚሁ ፓርቲ የድርጅት ጉዳይ ኃላፊ አቶ ዳንኤል ሺበሺ፣ የሰማያዊ ፓርቲ የብሔራዊ ምክር ቤት ምክትል ሰብሳቢ አቶ የሸዋስ አሰፋ እና የአረና ፓርቲ አመራር አቶ አብርሃ ደስታ መሆናቸው ይታወሳል። የእነዚህ አመራሮች መታሰር በህጋዊ መንገድ ተመዝግበው በሀገር ውስጥ ከሚንቀሳቀሱ የ የፖለቲካ ፓርቲዎች ጋር ግንኙነት እንደሌለው የኢትዮጵያ መንግስት ጠቁሟል። ይልቁን ታሳሪዎቹ በእነዚሁ ህጋዊ ድርጅቶች ውስጥ ተሰክስገው በአሸባሪነት ከተፈረጀው ግንቦት ሰባትና የዚሁ ድርጅት ልሳን ከሆነው ኢሳት ቴሌቪዥን ጋር ግንኙነት በማድረግ እንቅስቃሴ ሲያደርጉ የነበሩ ናቸው ሲል ነው የኢትዮጵያ መንግስት የገለጸው። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ዛሬ ባወጣው መግለጫ ግን አመራሮቹ የታሰሩት በሚያራምዱት የፖለቲካ አቋም እንዳይሆን ፓርቲያችን ስጋት አድሮበታል ብሏል። የኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ለቪኦኤ ሲናገሩ ይህንኑ የፓርቲያቸውን አቋም አብራርተዋል። የኛ ስጋት እነዚህ የፓርቲ አመራሮች የታሰሩት በፖለቲካ አቋማቸው ሊሆን ይችላል የሚል ስጋት አለን። ከዚህ ውጭ በህዝብ ተወካዮች ምክር ቤት በሽብርተኝነት ተፈርጀው በህግ የሚፈለጉ ሌሎች ፓርቲዎች ሊኖሩ ይችላሉ። ስለዚህ ከዚህ ውጭ ያሉትን ግን በእኛ እምነት የሚያካሂዱት የፖለቲካ ትግል ምክንያታዊ ነው ብለን ነው የምናስበው። ስለዚህ መንግስት ከዚህ አንጻር ነገሮቹን እንዲፈትሽና አጠቃላይ የሚሄደውም ሂደት ምንም ይሁን ምን ሽብርተኛ የሚሆኑ አይሆኑ ህግን በተከተለ መንገድ ግልጽ በሆነ ሁኔታ ለህዝብ ይፋ ማድረግ እንዳለበት እናምናለን። ከዚህም ውጪ ከታሰሩም በኋላ እየተደረጉ ያሉት ሂደቶች በአጠቃላይ ህገ መንግስቱን በህገ መንግስቱ ላይ የሰፈሩ ሰብአዊ መብት ሂደቶችና አያያዞችን በተመለከተ ያ በግልጽ መተርጎም እና እነኚህ የታሰሩ ሰዎችም እንደዚሁ እራሳቸው የሚከላከሉበትን ማዘጋጀት እስካለባቸው ድረስ በጠበቆቻቸውና በተወካዮቻቸው እንዲሁም በቤተሰቦቻቸው መጎብኘት እንዳለባቸው እናምናለን። አሁንም ያሉበትን ሁኔታ በግልጽ ስላላስቀመጠ ይህ የሰላማዊ ትግሉን ሂደት አጠቃላይ ያደበዝዘዋል። ከዛም ባለፈው ሁኔታ የሰላማዊ ትግል አዋጭ አይደለም የሚለውን ምክንያታዊ ያልሆነ የፖለቲካ ሂደት የሚደግፍ አካሄድና ዲሞክራሲውን በፍጹም የሚያደበዝዝ አካሄድ እየሄደ ስለሆነ መንግስት ቆም ብሎ እንዲያስብ እና የጸረ ሽብር ህጉን ማትረጓጎም በትክክል ገለልተኛ በሆኑ ዎችና ገለልተኛ በሆነ ፍትህ በህጉ መሰረት እነዚህ ሰዎች መብታቸው ተጠብቆ ህጉን መሰረት ባደረገ ሁኔታ እንዲጠየቁ የጸረ ሽብር ህጉን ብቻ በመጥቀስ የሀገሪቱን የወንጀለኛ መቅጫ ህግ በአግባቡ ኮይንሳይድ መሳ ለመሳ በሚሄድ ሁኔታ እነዚህ ሰዎች መብታቸው የሚጠበቅበትን ሁኔታ እንዲያመቻች ለመንግስት ይሄንን ለማሳሰብ ነው። እዚህ ላይ ዶክተር ጫኔ ለምሳሌ መንግስት ስለ እነዚህ የፓርቲ አመራሮች መታሰር በሰጠው መግለጫ ላይ ህጋዊ መብታቸው ተረጋግጦላቸው በሰላማዊ አንገት ተደራጅቶ በሚንቀሳቀሱ የፖለቲካ ድርጅቶች ውስጥ ተሰግስገው በአሸባሪነት ከተፈረጀው ከግንቦት ሰባትና የድርጅቱ ልሳን ከሆነው የኢሳት ቴሌቪዥን ጋር በማድረግ እንቅስቃሴ ሲያደርጉ የነበሩ ናቸው ብለዋል እና መንግስት ምክንያቱን እያስታወቀ ነው፣ ለምን እንደታሰሩ ከአሸባሪ ድርጅቶች ጋር ግንኙነት አላቸው እያለ ነው። ይሄ መንግስት ገዥ ፓርቲ የሚከተለውና ተፈጥሯዊ ባህሪው ነው ማለት እንችላለን። በእኛ በኩል ከዚህ አንጻር በህገ መንግስቱ ላይ የሰፈሩ ተፈጥሯዊ የሆኑ መብቶች በሙሉ መከበር አለባቸው ብለን ነው የምናስበው። እኒህ ሰዎች ለሚዲያ በሰጡት፣ እኒህ ሰዎች በጻፉት፣ እኒህ ሰዎች በተናገሩት እና አጠቃላይ የመናገር ሀሳብን የመግለጽና መረጃ የማስተላለፍና የመቀበል መብታቸውን በፍጹም ሊገደቡ አይገባም። ይሄ አይነት ምክንያት በእኛ ፓርቲ አካሄድ ወይም በእኛ ግንዛቤ በቂ ማስተባበያና በቂ የሆነ ጉዳዩን ለማብረድ የሚደረግ ሂደት ነው ብለን አናስብም። ስለዚህ መብታቸው በሕገ መንግሥቱ ላይ የሰፈረው መብት አጠቃላይ እና ሰብአዊ መብታቸው ዓለም አቀፍ የሆኑ የሚዲያ ህጎችን በሙሉ እንዲከበርላቸው ለእኛም እንዲከበርልን እንፈልጋለን። ኢዴፓ ገዢውን ፓርቲ ኢህአዴግን ጨምሮ የተለያዩ ፓርቲዎች የሚገናኙበት የአገር አቀፍ የፖለቲካ ፓርቲዎች መድረክ አባል ነው። በዛሬው መግለጫ ባንጸባረቁት አቋም ላይ በዚሁ መድረክ አማካኝነት ከገዢው ፓርቲ ጋር መነጋገር እንደሚፈልጉ ዶክተር ጫን ያመልክተዋል። አመራሮቹ የታሰሩት በሰላማዊ መንገድ ከሚያደርጉት የፖለቲካ እንቅስቃሴ ጋር በተያያዘ እንዳልሆነ የኢትዮጵያ መንግስት እየገለጸ ይገኛል። በሳምንታዊው ሪፖርተር ጋዜጣ የተጠቀሱት የጠቅላይ ሚኒስትር ኃይለማርያም ደሳለኝ ቃል አቀባይ አቶ ጌታቸው ረዳ ግለሰቦቹ የታሰሩት ከሽብርተኞች ጋር ባላቸው ግንኙነት ተጠርጥረው ነው ብለዋል። ከህጋዊ እንቅስቃሴ ጋር በተያያዘ ግን መንግስት ማንንም እንዳላሰረና እንደ እንደማያስርም ተናግረዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። ሌላ ለሌላ ተዛማጅ ርዕስ ወደ መቀሌ ነው የምንሻገረው። አንድ የፓርቲው ከፍተኛ የአመራር አባል ባለፈው ሳምንት መጀመሪያ መቀሌ ውስጥ በፖሊስ ተይዘው ከተወሰዱ በኋላ ከታሰሩ ወይም የተወሰዱበትን ማወቅ ያለመቻሉን የአረና ትግራይ ፓርቲ ባለፈው ሐሙስ አስታውቀው ነበር። አባሉ የተወሰዱበትን እስር ቤት ሰሞኑን ማረጋገጡን የገለጠው አረና ጠበቃ የማማከር ህገ መንግስታዊ መብታቸውን ግን ተነፍገዋል ሲል ፖሊስን ከሷል። የፓርቲውን ቃል አቀባይ ትላንት ማምሻ ላይ አነጋግረናል። አቶ አንዶም ገብረስላሴ የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ፣ የፓርቲው ስራ አስፈጻሚ ኮሚቴ አባል ና በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህር አቶ አብርሃ ደስታ ጉዳይ ምን ላይ ደረሰ? ባለፈው ሪፖርታችን ባናገርኖት ወቅት በፌዴራል ፖሊስ ተደብድበው የት እንደደረሱ እንዳላወቃችሁ፣ የተለያዩ የክልሉን መስሪያ ቤቶችም ጠይቃችሁ የሚታወቅ ነገር አለመኖሩን፣ የትግራይ ፖሊስም ያለማሰሩን እንዳሳወቃችሁ ነበር የገለጡልን። አቶ አብርሃ በአሁኑ ሰዓት የት ነው የሚገኙት? አቶ አብርሃ ደስታ ባለፈው መክሰኞ ከመቀሌ ቀበሌ አስራ ስድስት ከቀኑ ሰባት ሰዓት ፖሊስ ታጣቂዎች መጥተው እየደበደቡ ወደ ቤታቸው ወስደው ከፌዴራል የመጡ መሆናቸውን የማዘዣ ወረቀት አሳይተው ቤታቸውን በርብረው እንደወሰዳቸው አሁን ደርሰንበታል። በዚያን ወቅት ወዴት እንደሄዱ አልታወቀም ነበር እና እንደገለጽ ነው በሁሉም እስር ቤቶች ሂደን ጠይቀናቸው ነበር ምላሻቸው ግን አናቅም የሚል ነበረ። ከቀናት በኋላ ግን በአዲስ አበባ ማዕከላዊ እስር ቤት እንዳሉ ታውቋል። አቶ አብርሃ አዲስ አበባ ማዕከላዊ እስር ቤት መኖራቸውን ማረጋገጥ የቻላችሁት እንዴት ነው? አቶ አንዶም፣ አዲስ አበባ በሚኖሩ አባሎቻችን ሄደን በተለያዩ እስር ቤቶች አረጋግጠን ነበር። በነጋታውም ወደ አራዳ የምድብ ችሎት በሁለት ፖሊሶች ታጅበው እንደሄዱ ታይተዋል። በዚህ መሰረት ደግሞ አባሎቻችን ጠይቀው እንዳሉ ግን መገናኘት እንደማይችሉ ተነግሯቸዋል። በአካል እሳቸውን ማግኘት እንደማይቻል እንደ ተነገራችሁ ገልጸውልኛል። ማነው ይሄን ያለው? አቶ አብርሃም ማግኘት እንደማይቻል አባሎቻችሁ የነገራቸው ሰረኞቹ ፖሊሶች ናቸው እንደዚህ ያሏቸው። እና ዝም ብለው በወረቀት ስም ዝርዝራችሁ መላክ ትችላላችሁ፣ ግን በአካል ግን ማሳየት አንችልም ብለው ነው የከለከሏቸው። ስም ዝርዝራችሁ ማለት መጥተው የጠየቋቸውን ሰዎች ስም ዝርዝር ነው? አዎ የጠያቂዎቹ ስም ዝርዝር መስጠት እንችላለን፣ በአካል ግን ማገናኘት አንችልም ይታያቸውም አትችሉም ብለው ነው የመለሳቸው። አቶ አብርሃ ከተያዙ አንድ ሳምንት ሊሞላ ነው። በህጉ መሰረት የህግ አማካሪ የማግኘት በጠበቃ ውክልና የማግኘት ፍርድ ቤት የመቅረብ እድል አግኝተዋል። ስለዚህ የሚያውቁት ምንድን ነው? እስካሁን ጠበቃ የማግኘት አልቻሉም። ይሁን እንጂ በፖሊስ ታጅበው ወደ ፍርድ ቤቱ ደርሰው ወዲያውኑ እንደ ተመለሱ ሁለቴ ደርሰው እንደ ተመለሱ አረጋግጠናል። መቼ ነው ይህ የሆነው? ሐሙስ ቢሆን እንጂ እኛ ጠበቃ ቀጥረን ህገ መንግስታዊ መብታቸው እንዲከበርላቸው እየተዘጋጀን ነው። አቶ አብርሃ ለምን እንደታሰሩ የተከሰሱበትን ምክንያት ምንነት፣ ምን አይነት ሂደት እንደሚቀጥል በዚህ ሰዓት የምታውቁት ነገር አለ? በግልጽ የሚታወቅ ነገር የለም። ዝም ብሎ በድፍን ያለው ጠበቃውም የጠየቀ ነው። እስካሁን ግልጽ የሆነ ነገር የለም። አቶ አንዶም ገብረስላሴ የአርና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ፣ የፓርቲያችሁ ስራ አስፈጻሚ አባልና በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህር አቶ አብርሃ ደስታን ጉዳይ አስመልክቶ ለሰጡኝ አስተያየት ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። አድማጮች፣ በሌላ የተዛማች ዜና ባለፈው ሳምንት በተመሳሳይ ሁኔታ የታሰሩ የተለያዩ የተቃዋሚ ፓርቲ መሪዎች፣ የአንድነቱ የህዝብ ግንኙነት ኃላፊ ቀደም ብለው በዜና ዘገባ የተጠቀሱት አቶ ሀብታሙ አያሌው፣ የድርጅት ጉዳይ ምክትል ኃላፊው አቶ ዳንኤል ሽበሽና የሰማያዊ ፓርቲው ብሔራዊ ምክር ቤት ምክትል ሰብሳቢ አቶ የሺዋስ አሰፋ እስካሁን ፍርድ ቤት ያለመቅረባቸውን ድርጅቶቹ አስታውቀዋል። በትላንትና ዕለት ተከሳሾች በ48 ሰዓታት ውስጥ ፍርድ ቤት የመቅረብ ህገ መንግስታዊ መብታቸው ያለመከበሩን መሰረት ያደረገው የተከሳሾች ጠበቃ በበኩሉ በትላንትና ዕለት በመሰረተው አካልን ነፃ የማድረግ ጥያቄ ወይም አቢስ ኮርፐስ የህግ ሂደት መሰረት የያዛቸው ክፍል ቀርቦ መልስ እንዲሰጥ ፍርድ ቤቱን ለዛሬ ጠይቆ ነበር። አድማጮች የምትከታተሉ በ1131 አጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቀጣዩ ቅንብር እሰጥ አገባል። ቶሮንቶ አድባር የጓደኛሞች ማህበር አባላቱ ክሩቤል ፍሬው እና ዳንኤል ጥላሁን ፖለቲካና ባህላችን ዙሪያ ያተኮረ ክርክር ቀደም ሲል እልባት ካደረግንበት ነው የሚነሳው ነው። ስልጣን ያዙ ሰዎችን ከፈጣሪ በታች ከሰው በላይ አድርገን የምናይበት አመለካከት አለ። ያ አመለካከት ከአሁንም ድረስ እንዳለ ነው። ያ አመለካከት መቀየር አለበት። በጽሁፍ ብቻ መሆን የለበትም ዲሞክራሲን ተቀብለናል ስንል ዲሞክራሲ የተቀበል ነው እኛ አሁን ለምሳሌ፣ በአሁኑ ባለበት ስርአት እንዲሁ በወረቀት ብቻ ነው እና ምንድን ነው የኔ ሀሳብ፣ በአጠቃላይ ወደ ነጥቡ ስመጣ፣ ዳንኤል ባህላችን መቀየር መሰረታዊ ነገሮችን ሊያናጉ ይችላል ነው ግን እኔ ደግሞ ያለው የፖለቲካ ባህላችን ለውጥ አላመጣም። በወረቀት ላይ ብቻ መጻፉ ምንም ትርጉም የለውም እና ያ ነገር መቀየር አለበት። አንዳንድ ፍልስፍናዎችን መመለከት እንችላለን። የፕሌቶን ሪፐብሊክ ብንመለከት አዋቂው ንጉሥ በእውቀቱ ጥልቀት ስልጣን መያዝ እንደሚገባው፣ ስለሆንም ደግሞ የስልጣን ምንጭ እውቀት መሆኑን ያስገነዝባል። እንደዚህ አይነት ነገሮችን በማህበረሰባችን ስነ ልቦና ውስጥ ማስረጫ አለብን፣ ፖለቲካው ላይ ማለት ነው። እድሉ የዳንኤል ነው። ዳንኤል፣ ተነቅሰው የተወሰዱ የኢትዮጵያን ባህል መሰረት ያደረገ የፖለቲካ ስርአት ስላልነበረ ነው ቀድሞውንም፣ እያላችሁ ነው። ወደ መጨረሻው እንለፍ። ዳንኤል፣ አንተ ቆመህ ከምታይበት አቅጣጫ አንጻር ምን አይነት ሁኔታዎች አንተ እንደምትለው የኢትዮጵያን ባህል መሰረት ያደረገ ወጥ የፖለቲካ ስርአት መገንባት ያስችላል ብለህ ታምናለህ? በአጭሩ መጀመሪያ የኢትዮጵያ ምሁራን ቀበቶቻቸውን አጥብቀው መነሳት አለባቸው። ኢትዮጵያን በሚገባ ለማጥናት የኢትዮጵያን ባህል፣ የኢትዮጵያን ስርዓት እና የሆነ አስተሳሰብ፣ የፖለቲካ አስተሳሰብ አይዲዮሎጂ እጅ የሚባል ነገር ለመፍጠር ጥልቅ የሆነ ጥናት ለማድረግ፣ ጥልቅ የሆነ ምርምር ለማድረግ በዚህ ላይ ደግሞ የተመሰረተ ኢንተሌክቹዋል ሙቭመንት የኢትዮጵያዊነትን የሚያሳይ ምሁራዊ እንቅስቃሴ ምሁራዊ እንቅስቃሴ በአዲስ መሰረት ላይ የኢትዮጵያን ባህል አቀናብሮ ከአዲሱ ዓለም አስተሳሰብ ጋር አያይዞ ሊሸከም የሚችል ለብዙ ዓመት ሊቆይ የሚችል ኢትዮጵያ በታሪኳ ተደጋጋሚ ጊዜ የመፍረስ አደጋ የመበተን አደጋ ደርሶባታል። በተደጋጋሚ ጊዜ ውስጥ ከዚህ በፊት የነበሩ ኢትዮጵያዊ ምሁራን ኢትዮጵያዊ ምሁራን ስል በቤተ ክህነቱን በምኑም በምኑም ሊሆን ይችላል እነዚህ ልክ እንደዚህ አይነት ምሁራዊ እንቅስቃሴዎች ጀምረው ነው ኢትዮጵያን ከመፈራረስ ያዳናት ምሳሌ ውስጥ መጥቀስ እንችላለን። አክሱም ስርወ መንግስት ከፈረሰ በኋላ የላሊበላን መንግስት መነሳት ካያችሁት የላሊበላን ፍልስፍና በአዲስ መሰረት ለኢትዮጵያዊነትን እንዴት አድርገው እንደወሰደው። ዘመናዊ የኢትዮጵያ ታሪክ ደግሞ ብንመጣ ዳግማዊ አጼ ቴዎድሮስ ኢትዮጵያ የመበታተን አደጋ ላይ በነበረችበት ጊዜ የኢትዮጵያዊነትን ፍልስፍና እንዴት አድርገው እንደሰሩት፣ አዲስ አስተሳሰብ አዲስ መሰረት ላይ ለመጣል እንዴት እንደሞከሩ ማየት እንችላለን። ዳግማዊ አጼ ቴዎድሮስም ቢሆን የቤተ ክህነት ትምህርት የነበራቸው በጊዜው ሙር ሊባሉ የሚችሉ ናቸው እና ኢትዮጵያ የአጼ ቴዎድሮስ ፍልስፍና ባይኖር ኖሮ በቀኝ የምትያዝ የምትፈራረስ ታሪኳም ባህሏም የሚቀር ሀገር ነበረች እና አሁንም ኢትዮጵያ ችግር ላይ ነች። ራሷም ባልቻለች ልጆቿ እየተሰደዱ ነው እና ኢትዮጵያን ለማዳን መጀመሪያ ሀሳብ መቅለም አለበት። መልካም ግዙፉን ነጥብ እያነሳ ነው። ባህሉን ማጥናት ወይም የባህሉን መሰረት መመርመርና ኢትዮጵያዊ ርዕዮትን ለማጽረጽ መነሳሳት አለባቸው የኢትዮጵያ ምሁራን እያለ ነው ዳንኤል። እንዲያውም ለችግሮቻችን መሰረትም ሊሆኑ ይችላሉ ያልካቸውን የቀደሙ ስርዓቶች በመፍትሄ አቅራቢነታቸውም የታዩ አቅጣጫቸውን እየጠቆመ ነው። ከኢትዮጵያ ባህል ውስጥ መሰረቱን አውቀን ነቅሰን አውጥተን ወደፊት ሊያራምደን የሚችለውን ከዘመናዊው ከዓለም ፖለቲካም ሆነ ሌሎች ሁኔታዎች አንጻር ማሰራት የሚችል መሸከም የሚችል ሁኔታ መፍጠር አለብን እያለ ነው ዳንኤል። ክርቤል ምን ትላለህ ለዚህ? አዎ፣ ትክክል ነው ዳንኤል የተናገረው ነገር በዛ እስማማለሁ። ብዙ መጠናት ያለባቸው ነገሮች አሉ። እኔ በቀድሞ ክርክሬ ላይ እንዳነሳሁት ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር እንደመሆኗ መጠን እነዚህ ብሔረሰቦች ያላቸው አጥንተን፣ ጥሩ ጥሩ የምንላቸውን ባህሎች ማዋሐድ እና ጥሩ መሰረት ያለው ስርዓት መገንባት እንችላለን። በዚህ እስማማለሁ። ሌላ ደግሞ ወደፊት ጥሩ ነገር ያመጣል፣ መሰረት ይጥላል ለሚቀጥለው ትውልድ ብዬ የማስባቸው ነገሮች አሉ በእኔ በኩል ለምሳሌ አስተማሪ የሆኑ ፊክሽን በአማርኛ ልብ ወለድ ወይም ሀሳብ ወለድ ሀሳብ ወለድ የሆኑ ነገሮችን የስነ ጥበብ ሰዎች በብዛት ሊጽፉ ይችላሉ። ኢትዮጵያ ምን መሆን እንደምትችል የሚያሳይ ወደ በፊልምም ቢሆን ልጆቻችን ልናስተምር እንችላለን። የግድ ዛሬ ላይ ብቻ ትኩረት መስጠት የለብን። አቅጣጫ ጠቋሚ ረአይን የሚያመላክቱ እያልክ ነው። በሀሳብ ወለዱም ገፋ መደረግ አለበት። በፖለቲካው ላሉትም ምንጭ ሊሆን የሚችል እያልክ ነው። ምንጭ የሚችል ሊያግባባን የሚችል ተነጋግረን የማንግባባባቸው ብዙ ነገሮች አሉ። አሁን የጋራ የሆኑ ነገሮችን ያልመሰረትንባቸው እና እነዚህን የጋራ ነገሮችን አንድ ላይ አደባልቀን ሰሜን ያለው ሰው ደቡብ ካለው ሰው ጋር፣ ምዕራብ ያለው ሰው ምስራቅ ካለው ሰው ጋር ሊያገናኙ የሚችል የጋራ ነገር በሀሳብ ወለድ መጽሀፎችና ወይም በፊልሞች ተደርገው ቢሰሩ ወደፊት የፖለቲካ መሪ ሊሆኑት የሚችሉት ልጆቻችን የመግባባት ደረጃ ላይ ሊደርሱ የሚችሉበት ጥሩ መሰረት ልንጥልላቸው እንችላለን። በዚህ በኩል ደግሞ ዳንኤል እንዳለው የፖለቲካ ሰዎቻችን፣ ምሁራኖቻችን ትልቅ አስተዋጽኦ ሊያደርጉ ይገባል፣ ያን መሰረት ለመጣል የሚል አስተያየት አለኝ። መልካም። ሳኪር ቤልፍሬው ና ዳንኤል ጥላሁን ከቶሮንቶ የአድባር ክርክር ማህበር አመላካች፣ ምናልባትም ለሌላ ውይይት የሚያዘጋጁ ለሌላ ክርክርም የሚያነሳሱ ነጥቦችን አንስታቸዋል። ለዛሬ ለተሳትፏችሁ፣ ለጊዜያቸው አመሰግናለሁ። በሌላ ፕሮግራም በሌላ ክርክር ነጥብ መልሰን እናገኛቸዋለን። እግዜር ስጥልኝ ና አመሰግናለሁ። ኩራትና ኩራን አድማጮች በወቅታዊ ርዕሶች ላይ ካተኮሩ ዘገባዎችና ቅንብሮች በሙዚቃ ዘና ወደምንልበት ሰዓት ላይ ደርሰናል። አሁን ብዙነሽ Thank ባለው የተወዳጇ ድምፃዊት ብዙነሽ በቀለ ስምክን ሳላነሳ ዘና እንዳላችሁ ተስፋ አድርጋለሁ። ክቡራትና ክቡራን አድማጮች፣ ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከሚስቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው በዚሁ ያበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦቻችን ስም በምሽቱ ሶስት ሰዓት በአጭር ሞገድ በ22 እና በ25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስከምናገኛችሁ በቀጠሮ የምሽቱ አስተናጋጅ አሉላ ከበደ ፕሮግራሙን ከመራለን ሀይሉ ታምራትና ከስርጭት መሀንዲሱ ግሬግ በርንስ ጋር በመሆን በዚሁ እንሰናበታለን። ታዲያ ለስንብቱ የጀመርነውን የአድሌን ሮሊንግ ኢን ዘ ዲፕ መልካም ሸት